የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እና የተቀሩት ሀያ ሰባት የኔቶ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል አገሮች መሪዎች በዋርሶ ፖላንድ የሁለት ቀናት ጉባኤ ጀምረዋል። በብሪታንያ ከአውሮፓ ህብረት መውጣት፣ ሩሲያ በምስራቅ አውሮፓ ላይ የደቀነችውን አደጋ እያደገ ሄደዋል ስለሚባለውና ሰፊ ዘርፍ ስላላቸው ሌሎች ጉዳዮች ይነጋገራሉ ተብሎ ይጠበቃል። ዘጋቢያችን ሉዊ ራሚሬዝ ከዋርሶ ያጠናቀረውን ዘገባ ዝርዝር ከጄፍ ክለስተር ዘገባ አርጋ አጠናቅራ አዳነች ፍሳዬ እንደሚከተለው ታቀርበዋለች። ፕሬዚደንት ኦባማ ዛሬ ማለዳ ዋርሶ ሲገቡ ብሪታንያና የአውሮፓ ህብረት በሰላም እንደሚለያዩ እተማመናለሁ ብለዋል። ከጠቅላይ ሚኒስትር ዴቪድ ካምሮን፣ ቻንስለር አንጌላ መርክልና እንዲሁም አሁን እዚህ በተወያየሁት መሰረት ብሪታንያና የአውሮፓ ህብረት የሚለያዩት በሰላምና በስነ ስርዓት እንዲካሄድ በአመዛዛኝነትና በትብብር አብረው እንደሚሰሩም ሙሉ እምነት አለኝ። ብሪታንያ ከአውሮፓ ህብረት ለመውጣት መወሰኗ በአውሮፓ የወደፊት ውህደት ላይ ከባድ ጥያቄ የሚያስነሳ ቢሆንም ዩናይትድ ስቴትስ ጽኑ የአውሮፓ ውህደት ደጋፊ መሆኗ ይቀጥላል ሲሉ ፕሬዚደንት ኦባማ አስገንዝበዋል። ፕሬዚደንት ኦባማ ከሁለት ቀናቱ የኔቶ ጉባኤ በኋላ ወደ እስፓኝ ያመራሉ። ሀገሪቱን ሲጎበኙ ለመጀመሪያ ጊዜ ሊሆን ነው። ፕሬዚደንት ኦባማ ዛሬ ከአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ እና ከአውሮፓ ኮሚሽን ፕሬዚደንት ዣን ክላድ ዣንከ ጋር ተገናኝተው ተነጋግረዋል። የዋይት ሀውስ ቤተ መንግስት ባለስልጣኖች እንደሚሉት ሶስቱ ባለስልጣኖች የብሪታንያ ከህብረቱ መውጣትን በሚመለከት ስለሚደረገው ድርድር ኦባማ ባቀረቡት ሀሳብ ላይ ተወያይተዋል። በኔቶ ጉባኤ ላይ አብይ ቦታ የሚይዘው የብሪታንያ ከአውሮፓ ህብረት መውጣት ሳይሆን አይቀርም። ይሁንና ፕሬዚደንት ኦባማ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን የሚሰነዘሩት አሸባሪ ጥቃቶችና ሩሲያ በኡክራይን ላይ ፈጸመችው ያሉት ወረራም ለአውሮፓ መጻኢ እድል አበይት አደጋዎች ናቸው ማለታቸው ተጠቅሷል።